የዩናይት ስቴትስ ባለስልጣናት መንግስቶቻቸውና ቻይና በአፍሪቃ ሰላምና ልማት እንዲኖር ስለሚሹ በሀገሪቱ አብረው እየሰሩ ናቸው ይላሉ። ዩናይትድ ስቴትስ ከዚህ በፊት ቻይና የአፍሪቃን የተፈጥሮ ሀብት እየበዘበዘች ነው ስትል እንዲህ አይነት አነጋገር ማሰማቷ ሁኔታዎች መለወጣቸውን ያመለክታል ስትል የደቡብ አፍሪካ ዘጋቢያችን አኒታ ፓውል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ሳዬ ዝርዝሩን ይዛለች። ዩናይትድ ስቴትስ እና ቻይና በአፍሪቃ ተደማጭነት ለማግኘት ሲፋጭ ቆይተዋል። ቻይና በመላ አፍሪቃ በምታደርገው ከፍተኛ የማሉንዋይ ፍሰት ምክንያት በአፍሪካ ከሌሎች ሀገሮች ይልቅ የበላይነት ማግኘቱ አልቀረም። ቻይና ከአፍሪቃ ጋር የምታደርገው የንግድ ልውውጥ ባለፈው ዓመት 220 ቢሊዮን ዶላር ደርሷል። ይህም ዩናይትድ ስቴትስ ከአፍሪቃ ጋር ከምታደርገው የንግድ ልውውጥ በሶስት እጥፍ ይልቃል። ይሁንና ሁለቱ ሀገሮች በአፍሪቃ የመዋል ንዋይ ፍሰትንና ዲፕሎማሲያዊ ጥረትን ለማጠናከር በሚያደርጉት ጥረት ተቻችለው በመስራት ረገድ ደስተኞች መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የምስራቅ እስያና የፓሲፊክ ጉዳይ ረዳት ሚኒስትር ሱዛን ቶርንተን ገልጸዋል። የቻይናው ፕሬዚደንት ሺ ጂንፒንግ በዩናይትድ ስቴትስ ስላካሄዱት ጉብኝት በያዝነው ሳምንት ለጋዜጠኞች ተናግረዋል። በመጀመሪያ ደረጃ ዩናይትድ ስቴትስ ና ቻይና በአፍሪካ ላይ ያላቸው ፍላጎች ተመሳሳይ ነው ሁለታችንም አፍሪካ ውስጥ ልማትና ፖለቲካው መረጋጋት እንዲኖር እንሻለን ስለሆነም ቻይና ለአፍሪካ ሰላምና ጸጥታ የምታደርገውን አስተዋጽኦ በበጎ እንቀበለዋለን ግጭት ባለባቸው የአፍሪካ ሀገሮች ሰላም ጠባቂ ኃይሎችን ማሰማራትንና በአፍሪካ ቀንድ የባህር ላይ ወንብድናን በመከላከል ተግባር የቻይናን ተሳትፎ እንደግፋለን። ቻይና የኤቦላ በምዕራብ አፍሪካ መስፋፋትን ለመገደብ ባደረገችው ጥረትና ጤናማ የሆነ የመዋዕለ ንዋይ ህዋ እንዲኖር የሚረዳ የመሰረተ ልማት ውጥን ማቅረቧን ዩናይትድ ስቴትስ በበጎ ትመለከተዋለች ብለዋል ባለስልጣኗ። የእሳቸው አባባል ግን ፕሬዚደንት ባራክ ኦባማ ባለፈው ሐምሌ ወር ላይ አፍሪካን በጎበኙበት ወቅት ካሉት ጋር የሚቃረን ይመስላል። የኢኮኖሚ ግንኙነት ማለት የሀገሮችን መሰረተ ልማት በውጭ የሰው ኃይል መገንባትና የአፍሪቃን የተፈጥሮ ሀብት ማውጣት ማለት አይደለም ሲሉ ፕሬዚደንት ኦባማ ለአፍሪቃ መሪዎች ባደረጉት ንግግር ገልጸው ነበር። ደቡብ አፍሪቃ ብሪክስ በሚል መጠሪያ ከሚታወቁት ብራዚል፣ ሩሲያ፣ ህንድና ቻይና በታቀፉበት ፈጣን እድገት በማሳየት ላይ ካሉት ሀገሮች ቡድን ጋር በመቀላቀል ወደ ምስራቁ ዓለም አሻግራ እያየች መሆኗን ያመለክታል። የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ ባለፈው መስከረም ወር ቻይናን በጎበኙበት ወቅት ቻይና ጥንካሬዋን በዓለም ደረጃ ሰላምና ጸጥታ እንዲኖር እንጂ ለወረራ አልተጠቀመችበትም ሲሉ አሞግሰዋታል። የአሜሪካ ባለስልጣን ቶርንተን በበኩላቸው ዋሽንግተን ሆነው ከአፍሪካ ጋዜጠኞች ጋር በስልክ ባደረጉት ጋዜጣዊ ጉባኤ በሀገራቸውና በቻይና መካከል ፉክክር እንደሌለ ገልጸው ሁለቱ ሀገሮች ለአፍሪካ በሚበጅ ነገር ላይ እንደሚያተኩሩ ጠቁመዋል። ዩናይትድ ስቴትስ እና ቻይና በአፍሪካ ላይ የበላይነት ወይም የበለጠ ተደማጭነት ለማግኘት የሚያደርጉት ውድድር አይደለም። በፍጹም እንደዛ አይደለም። አላማው የአፍሪካ ህዝብ እንዲጠቀም ነው። የሚደቀኑባቸውን ተግዳሮቶች እንዲወጡ መርዳት ነው። የዩናይትድ ስቴትስ እና የቻይና ፕሬዚዳንቶች የሚሉት አሁን ከሚሰማው የመልካም ፍላጎት ክስተት ጋር የሚቃረን ቢሆንም እንዲህ አይነቱ መልካም እይታ ሁሉንም ተጠቃሚ ማድረጉ አይቀርም።